You're with SBS Radio። ወቅታዊ ጉዳዮች በዘጠና አምስት ዓመታቸው ከዚህ ዓለም በሞት የተለዩት የቀድሞው የዚምባብዌ ፕሬዚደንት ሮበርት ሙጋቤ በመንግሥታዊ የቀብር ሥነ ሥርዓት ሐራሬ ላይ ሲሸኙ አውስትራሊያ ውስጥ ነዋሪ በሆኑት ዚምባብያውያን ዘንድ ግና በውርሳ አሻራቸው ላይ ዝንቅ አታዮች ተንጸባርቀዋል። በገሚሶቹ ዘንድ የሙጋቤ ሞት በዘመነ ፕሬዚደንትነታቸው በፈጸሟቸው የሰብአዊ መብቶች ረገጣ ተጠያቂ ሳይሆኑ ማለፍ ሆኖ ሲገለጥ፣ በሌሎች አንደበት ግና ለዚምባብዌ ድቀት ጣት መጠቆሚያ ተደርገዋል የሚል አታዮች ተሰንዝረዋል። ምንም እንኳ ምዕራብ አውስትሬልያ ከዚምባብዌ ባያለ ኪሎ ሜትሮች ርቀት ላይ ብትገኝም በሁለት ሺዎቹ የነጭ ገበሬዎች መሬት ተወስዶ ለጥቁር ገበሬዎች ሲከፋፈል ወደ አውስትራሊያ ለመጡት ቴሪ ኦልደርዳይስ ግና ትውስታው መልካም አይደለም። በ2004 በሚስቴ የልደት ቀን ጠመንጃ ተደቅኖብን በሕይወታችን ላይ አደጋ ተጥሎብን ተነሳን። ያኔ የፖለቲካ ሽርካዎች ነበሩን፣ እኛ እናርስበት በነበረበት አካባቢ ብርቱ ተጽዕኖ ያላትን የሙጋቤ እህት ሁሉ አግኝቼ አነጋግሬያለሁ። ይሁንና የፈራው ፍሬ አልነበረም ብለዋል። ከሳምንት በፊት በሲንጋፖር ሆስፒታል ሕይወታቸው ያለፈውን ሮበርት ሙጋቤን ውርሳ ሻራ አስመልክቶ በመላው ዓለም ሲሰነዘሩ የነበሩ አታያዮች ዝንቅ ነበሩ። ከ2001 እስከ 2011 ባሉት ዐሥር ዓመታት ውስጥ ወደ አውስትሬልያ የተሰደዱት ዚምባብያን ቁጥር ከ30 ሺህ በላይ የደረሰ ሲሆን አብዛኛዎቹም መሬታቸው የተወሰደባቸው ነጭ ገበሬዎች ዘግይተውም ቢሆን የሾናና ኒደርቤል ነባር ዜጎችን እያካተተ ነው። አውስትራሊያ ውስጥ ያሉ የዚምባብዌን መጤዎች እንደ ዝርያቸው ሁሉ ፖለቲካዊ አታያዮቻቸውም ዝንቅ ናቸው። ቲናሼ ጃንካ የተወለደችው ዚምባብዌ ሲሆን በአሁኑ ወቅት በምዕራብ አውስትሬሊያ ዩኒቨርሲቲ በፖለቲካ ሳይንስ የዶክትሬት ዲግሪዋን እያጠነቀች ትገኛለች። ሙጋቤን አስመልክቶ አመለካከቷ ቅይጥ ነው። I think it's certainly important to acknowledge um, he, the, the, the kinds of human rights violations and abuses of power. አክላም ዚምባብዌን ለገጠማት ዚምባብዌን ለገጠማት የምግብ እጥረት ተጠያቂው አንድ ግለሰብ ብቻ ለመሆኑንና በአሁኑ ወቅት ዚምባብዌ አዲስ ፕሬዚዳንት መርጣ ችግሩ እንዳለ መሆኑ መንስኤው ሙጋቤ ብቻ እንዳልሆኑ የሚያመላክት ነው በማለት አክላለች። ይሁንና ቴሪ ኦልደርዳይስን የመሳሰሉት ግና ከሙጋቤ ህልፈተ ሕይወት በኋላ እንኳ ጋዜጦች ተገቢ ያልሆነ ክብር እያላበሷቸው ነው እውነተኛ እሳቸው እውነታቸውን በግልጽ አይነሱም። ፍትህን ሳይጋፈጡ ነው ያለፉት፣ በማለት በተቃራኒው በቅሬታና ቁጭት አዘል አመለካከታቸውን ያንጸባርቃሉ። እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።